ወደ ሶሪያ ተጉዘው እስላማዊ መንግስት ነኝ የሚለውን ቡድን ለመቀላቀል በማሴር የተከሰሱት ዩናይትድ ስቴትስ ሚኒሶታ ክፍለግዛ ክፍለ ግዛት ነዋሪ የሆኑት ሶማሊያዊ አሜሪካውያን የፍርድ ሂደት 11ኛ ቀኑን የያዘ፣ የሚኒያፖሊስ ከተማ እየተካሄደ ያለውን ይህን የፍርድ ቤት ውሎ ተከታትላ የአሜሪካ ድምጿ ፋለስቲን ኢማን ያጠናቀረችውን ዘገባ ዝርዝር ቆንጂታ ይዛ ቀርባለች። ጉሌድ አሊ፣ ኦማር ሞሀመድ ፋራህና አብድራህማን ዳውድ ለእስልምና መንግስት ቡድን ድጋፍ ለመስጠትና ወደ ውጭ ሀገር ተጉዘው ግድያ ለመፈጸም በማሴር ወንጀል ነው የተከሰሱት። ቀድሞ ጓደኛቸው የነበረውና ለፌዴራሉ ምርመራ ቢሮ የጠቆመባቸው አብድራህማን ባሽር በድብቅ የቀዳው ንግግራቸውና የሰጠው የምስክርነት ቃሉም ባለፈው ሳምንት በዋለው ችሎት ተሰምቷል። ሶስቱ ከሚኒሶታ ወደ ሶሪያ ሄዶ ከአይሲስ የተቀላቀለው ጓደኛቸው ጋር በስካይፕ ሲነጋገሩ ለጉዟቸው ስለሚያስፈልጋቸው ገንዘብና ሰነድ ሲያወሩ የቀዳቸው ተደምጧል። አንዳንዱ ጋር በሚተዋወቁበት የሚስትር ቃል ሲነጋገሩ መሆኑን ጠቋሚው በሽር ለፍርድ ቤቱ ነግሯል። ለምሳሌ በቴፕ ቅጂው ላይ ልጅቷ የሚሉት ፓስፖርት ለማለት እንደሆነ ነው የተናገረው። ዘ ሃት ቦይስ ኦን ዘ ብሎክ፣ እነዚያ የሰፈራችን ቆንጆቹ ወንዶች ልጆች ሲሉ ደግሞ ኤፍቢአይ እየተከታተለን ነው ብለው በሚስጥር ሲናገሩ እንደሆነ አስረድቷል። ዛሬ የተከሳሾች ጠበቃው የኤፍቢአይን ጠቋሚ ለመስቀለኛ ጥያቄ አቅርበውታል። ስለምንድን ነው በጓደኞች ላይ ልትጠቁም የፈለግከው? አፍዛ ደንግዝ ማሪዋናስ ትስብ የለም ብለው ጠይቀውታል። አንደኛው ተከሳሽ የጉሌድ ኦማር እናት አስተያየታቸውን ተጠይቀው ነበር። ሰዓላ ለወዲዬ ኮለይ ወደ መቀለዬ ወህበደን ጠቋሚው የተናገረው ሐሰት ነው። ራሱ እየቆሰቆሰ አንድ አመት ሙሉ ያልሆነ ነገር ቀርቷቸዋል ሲሉ ነው የሚሰሙት። እናቲቱ አንድ ቀን እውነቱ ይወጣል፣ እግዚአብሔር ይረዳናል ሲሉም ተደምጠዋል። እንን በንሎ አህ ኦ አሮርተኑ ገተረበይ የሌላኛው ተከሳሽ እናት የሆኑት ፋሪያ ሞሀመድም ጠቋሚው ቀጣፊ ነው፣ ልጆቻችንን በገንዘብ ነው የሸጣቸው፣ ስራም የለው፣ ወደሚማሩበት ኮሌጅ እና ወደ ቤት እየሄደ ተከታትሎ የሚቀዳቸው ለገንዘብ ነው ሲሉ አማረዋል። የክስ ሂደቱን እያደመጠ ስላለው ከህዝብ የተውጣጣ የፍርድ ሸንጎ የተከሳሹ አብድራህም እናት ሲናገሩ አንድም ሙስሊም ወይም ጥቁር ሰው የሌለበት ሸንጎ ነው። የፌዴራሉ ምርመራ ቢሮ ብዙ ነገር እየነገራቸው ነው። ነገር ግን ያም ሆኖ ፍትሐዊ ይሆናሉ ብዬ ተስፋ አድርጋለሁ ብለዋል። የጠቋሚው የመስቀለኛ ጥያቄ ምርመራ ሂደት እንደቀጠለ ነው።